ይህ የኤስቤስ ሬዲዮ ፖድካስት ነው። የሰፈራ መምሪያ መረጃ፣ ስለ አውስትሬልያ አኗኗር ሁነቶችና ታሪኮች፣ በኤስቤስ አማርኛ። ከበጋ እረፍት በኋላ ዳግም ወደ አዘቦታዊ የትምህርት ቤት ሕይወት መመለስ ለልጆች አንድም አስቦራቂ አለያም ጭንቀት አሳደር ይሆናል። በዚህ አዲስ ዓመት ልጆች ወደ ትምህርት ቤት ሲመለሱ የማረጋጊያ ጥቂት ምክረ ሐሳቦችን እነሆ። የ11 ዓመቷ አይዲያ ፔሪስ ለመጀመሪያ ጊዜ አዋኪውን የኮሮና ቫይረስ ዜና የሰማችው ባለፈው ዓመት ወርሃ ጃንዋሪ ላይ ነው። በርካታ ጓደኞቿና ሌሎችም ቫይረሱ አውስትሬሊያ ውስጥ እስከገባ ድረስ ቁብም አልሰጡትም ነበር። ኤዳያ ይህንኑ አስመልክታ ስትናገር፣ በዜናነቱ ብናደምጠውም አብዛኞቻችን ያን ያህል ግድ አልሰጠንም ቫይረሱ ተከሰተበት የተባለውን አገር ቢያጠቃም መቼም ከዚያ ተነስቶ እዚህ አይደርስም፣ እግር አብቅሎ እዚህ ድረስ አይመጣም አልን። እንደ ሳቢያችን ሳይሆን ግና እዚሁ መጥቶ አረፈ ብላለች። ኪድስ ሄልፕላይን ባካሄደው ምርምር 39 ፐርሰንት ወጣት ደዋዮች ወደ መደበኛ ትምህርት ገበታ ወይም ወደ ስራ ለመመለስ መንፈሳቸው የተረበሸ ወይም ጭንቀት ያደረባቸው መሆኑን ስለ መግለጣቸው ገልጧል። አንድ ስማቸውን መግለጽ ያልፈለጉ የኪድስ ሄልፕላይን አማካሪ በሰዎች ዘንድ ወደ ትምህርት ቤት ወይም ወደ ስራ ለመመለስ ማመንታት ስለምን እንዳደረባቸው ሲናገሩ በርካታ ሰዎች ወቅቱ ወደ ትምህርት ቤት ወይም ወደ ስራ መመለሻ ስለመሆኑ እርግጠኞች አይደሉም። የመጀመሪያው ምክንያት ሰዎች ኮሮና ቫይረስ ዳግም አገርሽቶ ሊመለስ ስለሚችል እነሱ ወይም ቤተሰባቸው ለቫይረሱ ሊጋለጡ እንደሚችሉ ያላቸው ስጋት ነው። ሁለተኛው ምክንያት መደበኛ ትምህርት ወይም መደበኛ ስራ ከኮሮና ቫይረስ ወረርሽኝ መከሰት በፊት ቀድሞ ወደ ነበረበት አዘቦታዊ ሁነት ስለማይመለስ ትልቅ ለውጥ በህይወታቸው ላይ እንደሚያስከትል በማሰብ ነው። ሶስተኛው አስባብ የተወሰኑ ሰዎች ከቤት ሆነው መስራት በመቻላቸው የተወሰኑ አዎንታዊ ትርፋቶች ስላገኙ ደስተኞች በመሆናቸው ነው ብለዋል። በሌላ በኩል በፐርስ የቴሌቶን ህጻናት መካነ ተቋም ረዳት ፕሮፌሰር ኤሻ ባውን፣ የህጻናት ተላላፊ በሽታዎች ስፔሻሊስት፣ የኮሮና ቫይረስ ወረርሽኝ በአንድ ዓመት ጊዜ ውስጥ በመላገሪቱ ያሉ ትምህርት ቤቶችን ከለውጥ ጋር ራሳቸውን ቀይረው መጓዝ እንዲችሉ እንዳገዛቸውና ተማሪዎችም መልካም የሥነ ንጽህና ልምድ የቀሰሙበት አጋጣሚ መሆኑን ሲናገሩ ጎልማሶች በትምህርት ቅጥር ግቢ ውስጥ እንቅስቃሴያቸው ውስን እንዲሆን አድርገዋል። እጅን መታጠብና የትንፋሽ ንጽህናን፣ ክርን ላይ ማሳልና ማስነጠስን፣ ካስነጠሱ በኋላ የወረቀት መሃረቦችን ወደ ቆሻሻ ማጠራቀሚያ መጣልን የመሳሰሉ ጠቃሚነት ያላቸውን ልማዶች ልጆች ተምረውበታል ሲሉ አዎንታዊ አስተምህረቶችን ጠቅሰዋል የአውስትሬሊያ ጤና ዲፓርትመንት ድረገጽ እንደሚያመለክተው እድሜያቸው ለትምህርት ከደረሱ ልጆች በኮሮና ቫይረስ ለመያዝ የበቁት አራት ነጥብ አምስት ፐርሰንት ብቻ ናቸው ዕድሜያቸው ከአስር ዓመት በታች የሆኑ ልጆች ራሳቸው በቫይረሱ ለመያዝ ወይም ወደ ሌሎች ለማጋባት ያለው አጋጣሚ በጣሙን ዝቅተኛ ነው በሲድኒ የሕፃናት ተላላፊ በሽታዎች ተጠባቢ ዶክተር አርቻና ካዮራላ የምርምር ግኝቶችን ተመርኩዘው እድሜያቸው 12ና ከ12 በላይ ለሆኑ ልጆች ጭምብል የማጥለቅን አስፈላጊነት ሲገልጡ፣ እድሜያቸው 12ና ከ12 ዓመት በላይ የሆኑ ልጆች በሕዝብ ትራንስፖርት በሚጓጓዙበት ወቅት ጭምብል ማጥለቁ በጣሙን አስፈላጊ ነው ስለምን አዋቂ ሰዎች የህዝብ ትራንስፖርት ተጠቃሚዎች ስለሆኑና የህዝብ ትራንስፖርት ያን ያህል የተስፋፋ ስፍራ ስለሌለው በማለት ያሳስባሉ። ልጆች በአግባቡ ጭንብል ማጥለቅ እንዲለምዱም ቤት ውስጥ ማለማመዱ አስፈላጊ እንደሆነና ጠቀሜታውንም ቸል እንዳይሉ ማስተማር ተገቢ መሆኑንም ተናግረዋል። ዶክተር አርቻና አክለውም በተለይም የሁለተኛ ደረጃ ተማሪዎች ታዳጊ ወጣቶች ስለሆኑ ሁሌም ከጓደኞቻቸው ተነጥለው መዋል ስለማይሹ ለእነሱ መልካም መልእክት የሚሆነው ሁለት ያህል በጣም የቅርብ የሚሏቸውን ጓደኞቻቸውን መርጠው በመወሰን ሰፋ ያለ መሰባሰብን ማስወገድ መቻል ነው ሲሉ ምክረ ሐሳባቸውን ለግሰዋል። ኮሮና ቫይረስን አስመልክቶ ወቅታዊ መረጃዎችን ለማግኘት www ኦስትሬሊያ ዳት ጋቭ ዳት ኤዩ ድረገጽን መጎብኘት ወይም ወደ ብሔራዊ ኮሮና ቫይረስ የእርዳታ መስመር በ1800 020 080 መደወል ይችላሉ። እያደመጡ የነበረው የኤስፔስ አማርኛ ፕሮግራምን ነበር።